በስድስተኛው አገራዊና ክልላዊ ምርጫ ለሰላምና መረጋጋት ቅድሚያ በመስጠት መንቀሳቀስ ይገባል ሲሉ የፖለቲካ ፓርቲዎች አሳሰቡ። ምርጫው በበርካታ ስጋቶችና ተስፋዎች የተሞላ መሆኑን በመገንዘብ በኢትዮጵያና በኢትዮጵያውያን መጭ ዕድል ላይ ለመወሰን የሚደረጉ የቀጠናና የዓለም አቀፍ ማህበረሰብ ጫናዎች ያሏቸውን መቋቋም የሚያስችል አገራዊ ትብብርና ምክክርም ያስፈልጋል ብለዋል። የሐዋሳ ዩኒቨርሲቲ ባዘጋጀው የበይነ መረብ ውይይት ከዩናይትድ ስቴትስ የተሳተፉ አንድ ከፍተኛ የስነ አእምሮ ሐኪምና ተመራማሪ በሰጡት አስተያየት በኢትዮጵያ ላይ ተከፍቷል ያሉትን የስነ ልቦናና የፕሮፓጋንዳ ጦርነት ለመመከት ሕዝቡ አንድነቱን ማጠናከርና ብሔራዊ ጉዳዮችን ማስቀደም አለበት ሲሉ መክረዋል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ተጨማሪ አለው። የሐዋሳ ዩኒቨርሲቲ በሰላማዊና ዴሞክራሲያዊ ምርጫ የባለድርሻ አካላት ሚና በሚል ባካሄደው በበየነ መረብና የፊት ለፊት ውይይት የተለያዩ የፖለቲካ ፓርቲ ተወካዮች ተሳትፈዋል። ስድስተኛው አገራዊና ክልላዊ ምርጫ ዲሞክራሲያዊና ሰላማዊ የሆነ ዘንድ የበኩላቸውን ኃላፊነት እንደሚወጡ ነው የገለጡት። ይህንን ማድረግ የሚቻለውም ለአገር መረጋጋትና ለሰላም ጉዳይ ቅድሚያ በመስጠት መንቀሳቀስ ይቻል ነው ብለዋል። በውይይቱ ከተሳተፉ የፖለቲካ ፓርቲዎች መካከል ህብር ኢትዮጵያ ዲሞክራሲያዊ ፓርቲ አንዱ ሲሆን የፓርቲው ስራ አስፈጻሚ ኮሚቴ አባልና የስዳማ ክልል የፖለቲካ ፓርቲዎች የጋራ ምክር ቤት ዋና ጸሐፊ አቶ ታምረት አሰፋ ሲናገሩ የዘንድሮ ምርጫ በፈተናዎች የተሞላ ነው ነበር ያሉት። ከፈተናዎቹም ውስጥ ከውጭ የገጠመን ነው ያሉት ዓለም አቀፍና የምስራቅ አፍሪካ ጂኦፖለቲካዊ ነባራዊ ሁኔታ መሆኑን ጠቅሰው ይህንን ጫና የሚቀንስ አጠቃላይ እንቅስቃሴ ማድረግ ያስፈልጋል ብለዋል። አሁን ባለ ልዩነት አጣጥሞ ሊመራ የሚችል ዲሞክራሲያዊ ስርዓት እንደ ሀገራችን ያስፈልጋል ብለን እናምናለን። ሌላኛው ግን ከውጭ አንጻር ነው። ከውጭ አንጻር ስናይ በርቀት ላይ ያሉ አያሌ ሀገራት ፍላጎት አላቸው። በሀገራችን የጦር አውድማ እነሱ አይደባደቡም። የእነሱ አንድ ሰራዊት የለም። ነገር ግን በውክልና የጦር ሜዳ ቀጠና የማድረግ ስትራቴጂዎች ናቸው አሁን እየታዩ ያለ። ይሄን ማስቀረት እንዳለብን እናምናለን። ይሄ ሊቀር የሚችለው ደግሞ አንዱና ቁልፉ ናሽናል ዲያሎግ ነው ብለን ነው ምናምነው እንደኛ ፓርቲ ላይ የሚቀርቡ በጣም ጥሩ ጥሩ ሀሳቦች የጋራ ሊያደረጉን የሚችሉ ጉዳዮች በተዋረድ እስከ ሁሉም ኢትዮጵያዊ እስከ ዜጋው ድረስ መድረስ አለበት ብለን እናምናለን የፖለቲካ ፓርቲዎች የምርጫው ሂደት ሰላማዊ እንዲሆን ከፍተኛ ኃላፊነት እንዳለባቸውም ተናግሯል ሁልጊዜ ያው ቅድመ ምርጫ አለ በምርጫ ወቅትና ከምርጫ በኋላ የሚገጥሙን ፈተናዎች ናቸው አሁን የቅድመ ምርጫ ሂደቱን በሞላ ጎደል እየጨረስን እየሄድ ነው አሁን ቀጣይ ላይ የምርጫ ወቅት አለ የምርጫ ወቅት ደግሞ ድምጽ የሚነገርበት ጊዜዎች አሉ። ከድምፅ ጋር ተያይዞ ደግሞ የድምጽ ከበር የተለያዩ አይነት እንቅስቃሴዎች ናቸው ሊፈጠሩ የሚችሉ እነዚህን ኮዞች ግን አንዳንድ ጊዜ የሃይማኖት አጀንዳ ማያያዝ፣ አንዳንድ ጊዜ የማንነት ጋር ከብሄር ጋር የማያያዝ፣ አንዳንድ ጊዜ ከኢኮኖሚ ከተጠቃሚነት ጋር ከማያያዝ ወይም ደግሞ ተጭበርብሯል የሚባለው ድምፅ ከውዲው ይወሰንና ይሄ ፓርቲ እዚህ አድርጓል ይሄ እንዲሆኗል የሚለውን ኮዝ መጠቀም ይፈልጋሉ ሌሎች ማለት ነው። ስለዚህ በዚህ ደግሞ የተለያዩ አይነት አማራጮችን ሊጠቀሙ የሚችሉ ይህን አማራጭ መዝጊያው መንገድ አንዱ በጋራ ፓርቲዎች የጋራ ሰነድ ተፈራርመናል። በእርግጠኝነት ለውጭ ተጽዕኖ፣ የውስጥ አንድነታችንን የውስጥ ልዩነታችንን ስናጠብ የውጭውን ተጽዕኖ መከላከል ይቻላል የሚል እምነቱም አለ። የአድ ተወካይ አቶ ደመላሽ አበራ በበኩላቸው ዜጎች በምርጫው ለመሳተፍ ያሳዩት ፍላጎት አነስተኛ መሆኑን ፓርቲያቸው መገምገሙን ገልጠው ሊታወቅ የሚገባ ችግር ነው ብለዋል። ድምፃቸውን ለመስጠት የተመዘገቡ መራጮችም ቢሆኑ ስጋት እንዳለባቸው ተናግረው፣ በአንጻሩ ችግሩን ለመቅረፍ ህግ ማስከበር ይገባል ሲሉ አሳስቧል። ባለድርሻ አካላት ምን ማድረግ አለባቸው? በምርጫ ውስጥ ተሳትፎ አድርገን ሰላማዊ የሆነ የስልጣን ሽግግር ለማድረግ ሀገሪቱን ወደ ዘላቂ ዲሞክራሲ ስርዓት ግንባታ ለማሸጋገር ሁላችንም ተረባርበን ትግል ማድረግ አለብን። ገዢ ፓርቲና መንግስት የሚባለው ሁለቱም ተለይቶ እስካሁን ድረስ አልታወቀም። ገዢ ፓርቲው የራሱን ሃይራርኪ ለቆ አንዴ መንግስት ይሆናል መጥቶ ደግሞ እንደገና አንዴ ደግሞ የሀገሪቱ ጠቅላይ ይሆናልና። በዚህ አይነት ሁኔታ ይሄንን ኃላፊነት መወጣት በየጠገጉ በየተዋረዱ ኃላፊነት መወጣት ይጠበቅበታል ብለን ፓርቲያችን በአጽንኦት ነው የሚገልጸው። መንግስት በአክራርነትና በጽንፈኝነት ላይ የሚወስደው እርምጃ ልል በመሆኑ በጥቃቱ አድራሾች ሳቢያ የሚደርሰው ጉዳት አሁንም ያለመቀነሱን የሚያዱ አቶ ደመላሽ አበራ ጨምሮ ተናግሯል። ግጭቶች ከመፈጠራቸው በፊት ማክሸፍ የሚገባው መንግስት ግጭቱ ከተፈጠረ በኋላ ብዙ ህዝብ ካለቀ በኋላ ብዙ ንብረት ከወደመ በኋላ ብዙዎች በሚሊየን ከተፈናቀሉ በኋላ ችግሮችን አስወግጃለኝ ብሎ ነው መግለጫ የሚሰጠው። ሀገራችን ለሁላችንም የምትሆን ሀገር ናት። ከኢትዮጵያ ውጪ ምንም ነገር የለንም። ስለዚህ ሁላችንም ለዚህ ስኬታማ እንዲሆን የበኩላችንን ጥረት እያደረግን ያለ ነው። የአዋሳ ዩኒቨርሲቲ ባዘጋጀው የበየነበረ ውይይት ላይ የተናገሩት በዩናይትድ ስቴትስ የአሪዞና ክፍለ ግዛት በሚገኘው በታዋቂው ባሮ የኒውሮሎጂ ሕክምናና የምርምር ኢንስቲትዩት የአእምሮና የተለያዩ የነርቭ ህመሞች ባህር ላይ የሚያደርሱት ጉዳት ላይ ሀክምና ተመራማሪው ፕሮፌሰር ዮናስ ገዳ በበኩላቸው በሰጡት አስተያየት አገርን እናስቀድም የሚል ጥሪ አሰምቷል። የተረጋጋ መንግስት መኖር አለው እና በአሁኑ ጊዜ ትልቁ ፈተና ያለው በግብፅ የተቀነባበረው እና በውስጥም በሌሎችም በጎረቤት ሀገራት በሙሉ በተቀነባበረ መልክ የሚካሄደው የስነ ልቦና ጦርነት ለማስደንገጥ፣ ለማንበርከክ። የፕሮፓጋንዳ ጦርነት ሲያስፈልግም ደግሞ በወታደራዊ ግጭቶች በተለይ በሱዳን በኩል በማድረግ እና በግልጽ እና ያለ አንዳች አፍራት ደግሞ በዚሁ በትግራይ ውስጥ ባለው ቡድን ህወሓት አማካይነት ሞ በማቀነባበር እና ሌሎች ነገሮች ነው። ይሄ ነው እንግዲህ ዋናው ችግር ያለው ይሄንን መጀመሪያ መወጣት ስንችል ነው። ከዛ በኋላ ሌሎች አርእስቶች አገር ውስጥ ያሉት ችግሮች ይደርሳል። ይህንና በነበኩል የሆኑ ሀሳብ ይሻላል ከማለት መደማመጥና ፊት ለፊት መነጋገር እንደሚያስፈልግም ጠቁመዋል። የተለያየም ሀሳብ ቢሆን ቢኖር አንድን ግለሰብ ብዙ በማሪ ስከ ማለት ቀራርቦ መነጋገር። ይሄ እንግዲህ ከእያንዳንዳችን ጀምራል። እያንዳንዱ ግለሰብ ከምቾት መውጣት አለበት። በኢትዮጵያ ላይ ተከፍቷል ያሉትን የስነ ልቦናና የፕሮፓጋንዳ ጦርነት ለመመከት የህዝቡን የተጋመደ ማንነት አንድነቱን ማጠናከርና ብለውም ለብሔራዊ ጉዳዮች ቅድሚያ መስጠት እንደሚገባም ተናግሯል። እውነት ሳይኖራቸው ራሳቸው ገለው ተገደልን ነው የሚሉ ራሳቸው ረሽነው ተረሸንን የሚሉ ራሳቸው ጦርነት ጀምረው ጦርነት ተጀመረብን የሚሉ ማለት ብቻ አይደለም፣ ማሳመን ችለዋል። ይሄ ከዚህ የበለጠ እንግዲህ የአሁኑ ዘመን የፕሮፓጋንዳ ኃይለኝነት የሚታይበት የለው እና አንዱም አላስፈላጊ ማፈግፈግ ያለበት እየጊዜው እንላለን ነው። በትዊተር የምንችለውን ያክል እያደረግን ነው ግን አገር ቤት ክል የምንለው በፕሮፓጋንዳ በኩል ክል ወይም ክልት የምንለው ሁልጊዜ በየቀኑ መግለጫ የሚሰጥ የሚመልስ የሚያብራራውን በየጊዜው በየቀኑ ቢቻል በየቀኑ ባይቻል የብሬዘር ደ የሚያብራራ የሚያስተባበር የሚያነቃቃ መኖር አለበት ለማለት ነው። የደቡብ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ተወካይ ወይዘሮ ፀሐይ ወራሳ በበኩላቸው ለኢትዮጵያ መቆም ሁሉም ኃላፊነቱን መወጣት አለበት ብሏል። ዛሬ ላይ የምናደርገው ሩጫ እቺ ሀገር ተገንብታ ቀጣይ ካለችበት ዘርፈ ብዙ ችግሮች ወጥታ ተጠናክራ ቀጣይ ለሚመጡ ዜጎቻችን ብሩህ ተስፋ ሆና እንድትቀጥል ለማድረግ ስለሆነ የሁላችንም ሀሳብ ግን ደግሞ ያንን ብለን ስንሰራ አሁን ምን አለ በእጃችን፣ ምንድነው ያሉ ስጋቶችና ምቹ ሁኔታዎች፣ እነዚህ ነገሮች በደንብ ወደ ውስጣችን አድርገን መውሰድ ያስፈልጋል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ ሀዋሳም